የምናመሻችሁ የጋቢና ቪዮ አድማጮች፣ የዕለተ ረቡዕ ጥቅምት 3 2014 ዓ ም የጋቢና ቪዮ ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። እንደተለመደው ለወጣቶች መረጃ ያደርሳሉ፣ ያስተምራሉ፣ እንዲሁም ህይወታቸውን ይዳስሳሉ ያልናቸውን ፕሮግራሞች ወደ እናንተ እናደርሳለን። ጥቂቶቹን እናሰማችሁ። አንደኛ ነገር ካንሰር ሲባል በኛ ህብረተሰብ ሞት የሚለው ነገር ነው አብሮ የሚመጣው ሁልጊዜ በቃ ካንሰር የያዘው ከሌ ሞተ እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሊ በጣም ይጎዳል። ወይዘሮ ሙሉ ብርሃን ግርማ ይባላሉ። በቅርቡ በጡት ካንሰር ህይወቷን ያጣችው እና በበሽታው ዙሪያ ግንዛቤ ለማስጨበት ትንቀሳቀስ የነበረችው ማህሌት ግርማ እናት ናቸው። ስለ ጡት ካንሰር በሽታ ሰፋ ያለ ዘገባ ይኖረናል። ልብሳቸው ቆሽሾ ገላቸውን በእንደዚህ አይነት ቆሸሽ ብሎ ስታይ ለምን እነዛን ነገሮች ወደ ጥሩ ነገር ቀይረን ቀይሬ በጎ ስራ ቢሰራ እነዚህም ሰዎች ያርፋሉ። አሁን ደግሞ የሰማችሁት ዘካሪያስ ኪሮስ የወደቁትን የሚያነሳ ለተቸገሩት አለሁ የሚል ወጣት ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ዘገባዎችም ይኖሩናል። ሰዓት እንደፈቀደም ጣዕም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላሰባሰብናቸው ዜናዎች ሀብታሙ ስዩም አመሰግናለሁ ስመኝሽ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በትናንትናው እለት ኢትዮጵያ ውስጥ ባለው ቀውስ ላይ ከፍተኛ ስብሰባ ጠርቶ አስተናግደዋል። በዓለም አቀፍ ደረጃ በተቀናጀውና ጉዳዩን በቅርብ ይከታተላል በተባሉት የውጭ ጉዳይ መስሪያ ቤት ኃላፊ ብሊንከንና የአፍሪካ ቀንድ ጉዳዮች ልዩ ልኡክ ጄፍሪ ፌልትማን በጋራ ባስተናገዱት ስብሰባ ላይ የአፍሪካ ህብረት ከፍተኛ ተጠሪና የምስራቅ አፍሪካው የጋራ ልማት ባለስልጣን ኢጋድ ሊቀመንበር ኦሊሴንጎን ኦባሳንጆ፣ የሱዳን ጠቅላይ ሚኒስትር አብድላ ሐምዶክ የአውሮፓ ህብረት ከፍተኛ ተጠሪ ጆሴፍ ቦሬል፣ የእንግሊዝ የውጭ ጉዳይ ሚኒስትር ኤልዛቤት ትረስ፣ የጀርመን የውጭ ጉዳይ ሚኒስትር ኔልስ አላን እንዲሁም የፈረንሳይ የአፍሪካ ቀንድ ልዩ ልኡክ ፍሬዴሪክ ክላቫየር ተገኝተዋል። የውጭ ጉዳይ መስሪያ ቤት ኃላፊው ብሊንከን ስብሰባውን ያስተናገዱት ከአፍሪካ ህብረት ከፍተኛ ተጠሪ ኦባሳንጆ ጋር ከተወያዩ በኋላ መሆኑን የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ቢሮ ማምሻውን ባወጣው መግለጫ አመላክቷል። ለቀውሱ ሰላማዊ መፍትሔ ለማስገኘት በአፍሪካ ህብረትና በኢጋድ መካከል የቅርብ ቅንጅት የመኖሩን ሀሳብ እንደሚደግፉ ተሰብሳቢዎቹ ባለስልጣናት መግለጻቸውን የመስሪያ ቤቱ መግለጫ ይናገራል። ኢትዮጵያ ውስጥ ሰላምን ለማስፈንና የሀገሪቱን አንድነት ለማስጠበቅ ሁሉም ወገኖች የኃይልና የጥቃት አድራጎቶችን በአስቸኳይ እንዲያቋር ጡ ወደ ሰፊና አካታች ንግግር መግባት የሚያስችል መሰረት ለመጣል ተኩስ እንዲያቁሙ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ፈረንሳይ፣ ጀርመንና እንግሊዝን እንግሊዝ ማሳሰባቸውንም የውጭ ጉዳይ መስሪያ ቤቱ የፕሬስ መግለጫ ጠቁመዋል። እንዲሁም በግጭቱ ውስጥ ያሉ ወገኖች ሁሉ ዓለም አቀፍ ህግጋትን እንዲያከብሩ ኢትዮጵያ ውስጥ እየተጎሳቆሉ ላሉ ሁሉ ደግሞ እርዳታ ያለገደብ ገደብ እንዲደርስ እንዲደረግም ጥሪ ማስተላለፋቸው ተገልጸዋል። ዓለም አቀፉ ፍርድ ቤት በኬንያና ሶማሊያ መካከል የባህር ድንበር መከለሉ ተሰምቷል። ሁለቱ ሀገራት ለዓመታት በጉዳዩ ላይ ስምምነት ላይ ለመድረስ አልቻሉም ነበረ። ፍርድ ቤቱ ትናንት ያስተላለፈው ውሳኔ ለሶማሊያ የምስራች እንደነበረና በኬንያ ውድቅ ሊደረግ እንደሚችልም ተጠቁሟል። በነዳጅ ዘይትና የተፈጥሮ ጋዝ የበለጸገ እንደሆነ የተነገረለት ስፍራ ለምስራቅ አፍሪካውያኑ ጎረቤታሙ የጠብ ምንጭ ሆኖ ለዓመታት ቆይቷል። ፍርድ ቤቱ ከስፍራው መካከል አብዛኛውን ለሶማሊያ የፈረደ ሲሆን የኬንያን ደህንነትና ኢኮኖሚ ፍላጎት ለመጠበቅ ደግሞ ድንበሩን በሰሜን አቅጣጫ በመጠኑ ለማስተካከል ሞክረዋል። ዓለም አቀፉ ፍርድ ቤት በኬንያ በኩል የቀረበውን ሶማሊያ በቀደመው ጊዜ በድንበሩ ተስማምታለች የሚለውን መከራከሪያ ውድቅ አድርጓል። የሰጠው ምክንያት ደግሞ የኬንያ ጠበቆች ካቀረቧቸው ማስረጃዎች መካከል የተባለውን የሚያሳይ አልተገኘም የሚል ነው። ፍርድ ቤቱ ኬንያ ላለፉት ዓመታት በስፍራው ላደረገችው ኢኮኖሚያዊ እንቅስቃሴም ትካሰኝ ስትል ሶማሊያ ያቀረበችውን ጥያቄ ውድቅ አድርገዋል። ሶማሊያ በ2014 የጎረጎሳውያኑ ዘመን ነበረ ሁሉንም አይነት አማራጮች ሞክራ እንዳልተሳካላት በመጥቀስ ለጉዳዩ መፍትሄ ለማግኘት ወደ ዓለም አቀፉ ፍርድ ቤት ያመራችው ኬንያ ትናንት የነበረውን የፍርድ ሂደት ማቋረጧንና ውሳኔውን እንደማትቀበለው ማስታወቋን ተከትሎ የአሁኑ ውሳኔ በእውኑ ዓለም ውጤት ስለማምጣቱ መልሱ ለወደፊት የሚታይ ጥያቄ ሆኗል። የዩናይትድ ስቴትስ መንግስት በአብዛኛው ሰላማዊ የነበረውን የኢራቅን ምርጫ አስመልክቶ ለመንግስት የደስታ መልእክት አድርሰዋል። የዋይት ሀውስ ቃል አቀባይ ጄን ሳኪ የኢራቅ መንግስት የቀደሙ ምርጫዎችን ለማከናወን የገባውን ቃል በመፈጸሙ እንኳን ደስ አላችሁ ለማለት እንወዳለን ሲሉ ለጋዜጠኞች ተናግረዋል። የምርጫው የመጨረሻ ውጤት ከታወቀ በኋላ የምክር ቤቱ ተወካዮች የኢራቅን ህዝብ ፍላጎት የሚያንጸባርቅ መንግስት ይመሰረታሉ የሚል ተስፋ እንዳላቸውም ተናግረዋል። ቀድሞ የወጡ መረጃዎች እንደሚያሳዩት ማቅታዳ አል ሳድር የተባሉት የሃይማኖት አባት የሚመሩ የነበሩት ፓርቲ ከሀገሪቱ የፓርላማ ድምፅ አብዛኛውን እያገኘ እንደሆነ ይጠቁማል። የተወሰኑ ገሚስ የቀደሙ ውጤቶች የሺያት ሙስሊሞች አባት የሆኑት ፓርቲ ከ329 የፓርላማ መቀመጫዎች ከሰባ በላይ አሸንፈዋል። የቀድሞ የሀገሪቱ ጠቅላይ ሚኒስትር ኑሪ አልማሌክ በሁለተኛ ደረጃ ላይ እንደሚገኙ ሮይተርስ የዜና አገልግሎት ጠቁሟል። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ አዲሱ መንግስት የኢራቅን አስተዳደራዊ ጸጥታና ኢኮኖሚያዊ ፈተናዎች ለመፍታት መስራት እንዳለበት አሳስበዋል። የአውሮፓ ህብረት ዲፕሎማት ጆሴፍ ቦረል በበኩላቸው የምርጫ ሂደቱን የሚመለከቱ የሕግ መተላለፊያዎች በአፋጣኝ ባሉት ሂደቶች አማካኝነት መታየት እንዳለባቸው አሳስበዋል። በያዝነው የጎርጎዝውያኑ አመት በዩናይትድ ስቴትስ ለመድረስ በማሰብ አስራ ዘጠኝ ሺ ያክል ህጻናት በፓናማና ኮሎምቢያ የሚገኘውን አደገኛ ደን እንዳቋረጡ የተባበሩት መንግስታት ድርጅት የሕፃናት ጉዳይ ተቋም ዩኒሴፍ አስታውቋል። ዳሬን የሚባለውን ሸለቆ ያቋረጡ ህጻናት ቁጥር ከባለፉት አምስት አመታት አጠቃላይ ድምር ጋር ሲነጻጸር፣ በሶስት እጥፍ እንደሚበልጥም ተነግረዋል። ሰላሙን፣ ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ በፌስቡክና ና ትዊተር ማህበራዊ ትስስር ገጾቻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዘጋባችን እንለፍ። ኢትዮጵያ ውስጥ የጡት ካንሰር በሽታ በከፍተኛ ሁኔታ እየጨመረ እንደሆነን እንዲሁም ህሙማኑ ለበሽታው ያላቸው ግንዛቤ እምብዛም በመሆኑ አብዛኞቹ በሽታው ጸንቶባቸው ለህልፈት እንደሚዳረጉ ባለሙያዎች ይናገራሉ። በኢትዮጵያን ህሙማን ዘንድ አብዛኛውን ጊዜ በሽታው በሚስጥር የሚያዘበት ጊዜም አለ። ነገር ግን ነዋሪነቷ በካሊፎርኒያ ኦክላንድ ግዛት የሆነውና የጡት ካንሰር ታማሚ የነበረችው መሀሌት ግርማ ስለ በሽታውና ስለ ህክምናው ግንዛቤ ለማስጨበጥና በድፍረት ለመነጋገር ስትል የራሷን የህክምና ሂደት በቪዲዮ በዩቲዩብ እየሰራች ስታስተምር ቆይታ ከሳምንታት በፊት ህይወቷ አልፏል። ኤደን ገረመው ራሳቸውም የካንሰር አገጋሚ የሆኑትንና የማህሌት ግርማ እናት ወይዘሮ ሙሉ ብርሃን ግርማን እንዲሁም በካንሰር ህመም ባለሙያ የሆኑትን ዶክተር ጥላሁን ሀብቴን አነጋግራ ተከታዩን አሰናርታለች። የካሊፎርኒያ ግዛት ኦክላንድ ነዋሪ የነበረችው ትውልድ ኢትዮጵያዊቷ ማሌት ግርማ ከአራት አመታት በፊት ነበር የጡት ካንሰር እንዳለባት ያወቀችው። በቤተሰብ ውስጥ እኔ ቀድሞውንም የጡት ካንሰር ታማሚ ስለነበርኩ ጡቷ ላይ በተፈጥሮ የሚወጡ ከተለመደ ውጭ የነበሩ እብጠቶችን ትከታተል ነበር ይላሉ እናቷ ወይዘሮ ሙሉ ብርሃን ግርማ። በአጋጣሚ ሆኖ ማሌት ያው አንድ ላምፕ አግኝታ ሐኪም ጋር ፕሮሰስ እያደረገች ነበረ። እሷ የምታውቀው ላምፑ መውጣት እንዳለበት ነው። ሄዳ ለሐኪሟ ላምፑ ናውጡልኝ ስትላቸው፣ አይ እኛ እናወጣም ምናምን ነገር ነው እንጂ ያሏት። ወይ ስለ ባብሲ ስለ ምናምን አልነገሯት። በዛ ዲስአፖይንት እንደሆነ ሌላ መንገድ ጀምራለች። እንትን ኢንሹራንሷን የመቀየር ምናምን ፕሮሰስ እና እንግዲህ መጀመሪያ ነገር ለሴቶች ሁሉ መመክረው መጀመሪያ ነገር ምርመራ ነው። መመርመር ራስንም መመርመር ራስን ጡታችንን ቼክ ማድረግ በየጊዜው እንዳለብን በተለይ የወር አበባ በሚመጣበት ጊዜ ጡታችን ማበጥና እንትን ማለት ይኖረዋል። ይሄ ሆርሞናል ቼንጅ ይኖራል። ስለዚህ ያን ጊዜ እጢ መኖሩና ለመኖሩን በመዳበስ እንትን ማለት እንዳለብን ማወቅ እንዳለብን ካገኘን ደግሞ ለሐኪም ወዲያውን ማስረዳት እንዳለብን በተለይ እዚህ ያለ ነው አኒዋል ቼክ አፕ የሚባል ነገር አለ እና በአኒዋል ቼክ አፕ እነሱ የሚያገኙታል። እኛም ደግሞ ያለውን ሁኔታ መንገር እንችላለን። ወይዘሮ ሙሉ ብርሃን በሙያቸው ነርስ ስለነበሩ ቀድሞውንም የመጀመሪያ ልጃቸውን ማህሌትን አርግዘው ሳለ ጀምሮ ጡታቸውን ይከታተሉ ነበር። በተደጋጋሚ በቀዶ ጥገና በአመታት ውስጥ ጡቶቻቸው ውስጥ የነበሩ እብጠቶችን ማስወጣታቸው ስጋት ውስጥ ስለከተታቸውም የዛሬ ስድስት አመት አካባቢም የልጆቻቸውና የእሳቸው ዘረመል ተወስዶ ምርመራ እንዲደረግ በጠየቁት መሰረት የእሳቸውና የልጃቸው መሀሊት ውጤት ተመሳሳይ በመሆን ለካንሰር ተጋላጭ መሆናቸውንም እንዳረጋገጡ ይናገራሉ። ጀነቲክ ቴስቲንጉን እንትን ያልኩበት ምክንያት አንደኛ እሷም ላይ እጢዎች ስለነበሩ ይገኝ ስለነበር አውጥተው ኔጋቲቭ ነው፣ ባዮፕሲ እያደረጉ ኔጋቲቭ ነው ብለዋል። አንድ ጊዜም አውጥታለች። ከዛ ላምፒ ላምፒ ብረስት ምናምን ይባላል እነዛ አይነት ነገር እና በቃ ማወቅ ኪውሪዮሲቲ ነገር ነው፣ በእውነት ለመናገር እንትን ያለኝ እና ስጠይቃቸው ያው በቤተሰብ ዘር ቤተሰቦች ውስጥ አለ ወይ የሚል ጥያቄ መጣ እና ሳስበው ሀገራችን ዶክመንት የሆነ እንትን የለንም፣ ሂስትሪ የለንም። እንኳን የነሱ የኔን እንኳን የድሮውን በብስ ሪዛልት ማምጣት አልችልም። ዶክመንት ማግኘት ቀላል አይደለም። ግን ሳስበው አያቶች ሁለቱም ያረፉት ለክንደር ሲክስቲስ ምናምን ነው። እንደማ ወንድ አያቴ ወደ ፊፍቲ ሲክስ ምናምን ነገር ነው እና እናቴ ሁልጊዜ ሆዱን ያመው ነበር ትላለች እሱም አያቴ ደግሞ ሴቷ አያቴ ስታርፍ የሆነ የማህፀን ነገር ይመስለኛል ነገሩ የነበረውና፣ እኔ እንደዚህ ነገሮች አሉ፣ ግን አምናት ፓቹር ካንሰር የሚሆን አይሁን ግን ይመስለኛል ስላት እና ደግሞ ዶክተሯን ኢንሲስት አረኩ። በቃ ራሴ ከፍየም ቢሆን ይደረግ ማወቅ ፈልጋለሁ ማለት ነው። አንዳንድ ጊዜ አንዳንድ ሰዎች ማወቅም አይፈልጉም። ይሄንን ወይዘሮ ሙሉ ብርሃን ልጃቸው መሀሌት ካንሰር መያዟን ካወቀችበት ጊዜ ጀምሮ ለሌሎች ስለ በሽታው ለማያውቁ ሰዎች ለማሳወቅ፣ በህመሙ ተይዘው ራሳቸውና ችግራቸውን የደበቁ ሰዎችም ብቻቸውን አለመሆናቸውን በማሳየት ለማበረታታት፣ እንዲሁም ኢትዮጵያ ውስጥ በካንሰር ላይ ለሚሰሩ ድርጅቶች ድጋፍ ለማድረግ በማሰብ ቪሎግ መጀመሯን ይገልጻሉ። የኔን ወዲያው ነው ሁሉ ሰው ያወቀው። ማውቃቸው ሰዎች በሙሉ እንዲያውቁት ነው በቃ ይሄ ነገር እንደዚህ እንደዚህ ተብያለን እንዲሆነ እና ለእኔ ትምህርት ሰጡኝ። በእውነት በዚህ ውስጥ አልፍ ያለ እንዲህ አድርጊ እንዲህ አድርጊ እንዲህ በይ። እንደውም ሌላው ቀርቶ ሐኪም እንኳን እከሌ የሚባል ሐኪም ብለው እንኳን የመረጡልኝ አሉ እና መናገር በጣም ይጠቅማል። አለመናገር ድብቅ ስለሆንኩ እና ማህሌት፣ ይሄን ታውቃለች። የእኛ ህብረተሰብ ብዙ ነገሮችን አይናገርም። ሚስጥር ነው ሀሽ ነው ከቤተሰብ እንኳን ተመርጦ ነው ምናምና ይሄን ስለምታውቅ ወዲያውኑ ቪሎጉን ጀመረች እና ያው ቴክኖሎጂውን ጊዜው እና ዘመኑ ጥሩ ስለሆነ ያንን ሌላ ሰው እንዲያየው አደረገች ማለት ነው። የምታልፍበትን ሁኔታ በሙሉ በየቀኑ ትንትላለች። በዚህ ላይ መጨመር ፈልገው የሚገርመው ሐኪም ቤት ሐኪም ቀጠሮ ኖሯት ስትወጣ እንኳን አንዳንድ ጊዜ ደውዬ እንትስላት ቆና መጣ መጣ ትልና እሷ መኪናዋ ውስጥ ሆና ያንን ታስተላልፋል። ከዛ በኋላ ለእኔም ቴክስት ትልክና ነው የምትመጣው። እና ኦፕንነስ በጣም ያስፈልጋል። እና እሱ ያስተምራል። ለዚህ ነው ብዙ ይረዳል። ኢትዮጵያ ውስጥ በአሁኑ ሰዓት የጡት ካንሰር እጅግ ከፍተኛ በሆነ ሁኔታ እየጨመረና አብዛኞቹ ህሙማንም በጊዜ ለህክምና ስለማይመጡ ለህልፈት እንደሚዳረጉ ጥናቶች ያሳያሉ። በጅማ ዩኒቨርሲቲ የካንሰር ህክምና ክፍል ባልደረባ የሆኑት ዶክተር ጥላሁን ሀብቴ ማህበረሰቡ በአጠቃላይ ስለ ካንሰር ያለው እውቀት አነስተኛ መሆኑን ጠቅሰው ባህሌትን የመሰሉ ሰዎች በግልጽ ስለ ህክምናው ማውራታቸው ትልቅ ሚና አለው ይላሉ። ያው የጡት ካንሰር በጣም የተለመደ ካንሰር ነው። ከሴቶች ምናልባት በስታት ሲክሱም አንደኛ ደረጃ የተቀበጠ ካንሰር ነው እና እዛ ላይ ያለው የእውቀት ደረጃ ስለ በሽታው ምልክቶች የሚሆኑ ስለ አንዱ ተገላጭ ባህሪያት ምንላቸውን ነገሮች እውቀቱ በአብዛኛው አናሳ ነው። ስለዚህ ካንሰር በሽተኛ ህሙማን የሆኑ ሰዎች ወጥተው በቪዲዮ ም ሆነ በተለያየ መንገድ ስለ ያለው በሽታ እንዲሁም ደግሞ ሕክምናም ላይ ያሉ ያለውን ሂደት ሊያስረዱ የሚሞክሩበት መንገዶች ጠቀሜታ አለው። ኦፍኮርስ እንደዚህ አይነት በሽታ ያለባቸው ሰዎች ድፍረቱ ኖሯቸው እንደገና ስሱ ኖሯቸው ወጥተው ኤክስፔሪንሳቸውን እያሳለፈ ያሉትን ነገር የሚናገሩበት ሂደት ብዙም የተለመደ አይደለም። ከዚህ ያው ጠንካራ ሰው መሆን ያስፈልጋል ማለት ነው። እንደዚህ ወጥቶ ሚሄድ ትን የሚሉት ሰዎች እና አዌርነስ ወይ ደግሞ ንቃተን ለመጨመር በጣም አስፈላጊ ነው። የመሀሌት እናት ወይዘሮ ሙሉ ብርሃን የጡት ካንሰር በጊዜ የሚታወቅ መሆኑን ክትትል ከተደረገለትም እንደሚድን ገልጸው አስተማሚዎችና ማህበረሰቡ ሊገነዘቧቸው ይገባል ያሉትን ነገሮች እንዲህ ያሳስባሉ። በጣም የካንሰሩ ህመም እንትን የሚያደርገው ምንድን ነው? አንደኛ ነገር ካንሰር ሲባል በኛ ህብረተሰብ፣ ሞት የሚለው ነገር ነው አብሮ የሚመጣው። ሁልጊዜ በቃ ካንሰር የያዘው ከሌ ሞተ ነው እና ያ ነገር ደግሞ ለራሱ ለበሽተኛውም ቢሆን መንትሊ በጣም ይጎዳል፣ ውስጥ ስሜትን ይጎዳል። ስለዚህ የውጭ ሰው ድጋፍ አሁን አይ አንተ ላይ ይሄ ድረስ ምናምን እንዲህ ነገሮችን ከምንል ይልቅ አይዞሽ፣ ትወጨዋለሽ ትወጠዋለሽ፣ ምን ላርግልስ? ዛሬ ዛሬ የምትፈልገው ነገር ምንድን ነው? የምትሄድበት ቦታ አለ ወይ መውሰድ ከሆነ የምትበላው ምግብ ምንድን ነው? የምትመርጠው ልብስ የሚያወጣብ እንኳን ቢሆን ልብስ ልጠብል ወይ ልጆች ካላቸው ልጆቹን ላጫውትላችሁ ወይ እንኳን እና እንዲህ ነገሮች የዛሬውን ፊት ለፊት የሚረዱትን ነገር ማድረግ ነው እንጂ ቁጭ ብሎ ስለ በሽታው እንዲያሰላስን ስለ በሽታው እንዲነግራቸው ስለ ሐኪሙ ስለሚሄዱበት ነገሮች ምናምን ያን እንዲያሰላስል ማድረጉ የበለጠ ይከብዳል። ማሌት ግርማ የካንሰር ሕክምና የሆኑትን ኪሞ፣ ጨረር፣ ቀዶ ጥገና ሂደቶቿን በሙሉ ያለመሰልቸት ከጽኑ ልቦና ጋር ሆና እየቀረጸች ስታስተምርበት ቆይታ ጳጉሜ ሁለት ቀን ሁለት ሺ አስራ ሶስት ዓመተ ምህረት ህይወቷ ሊያልፍ ችሏል። ከህልፈቷ ከቀናት በፊት ገጿን ለሚከታተሉ ተመልካቾች ባስተላለፈችው መንፈሳዊ መልእክትም የእሷ ህልፈት እንዳያስደናግጣቸው ና የካንሰር ህሙማንም ሆኑ በሌላ የህይወት ትግል ውስጥ ያሉ ሰዎች የልቦና ጽናት እንዲኖራቸው መል መልእክት ያስተላለፈች ሲሆን ይህን መልእክቷንም ከግማሽ ሚሊየን በላይ ህዝብ ተከታትሎታል። ብዙዎችም ህልፈቷ ቢያሳዝናቸውም ከቪሎጓ ስለ ጡት ካንሰር ብቻ ሳይሆን ስለ ህይወት ክህሎት፣ እንዲሁም በመከራ ውስጥ ስለሚኖር ጽናት እንዳስተማረቻቸው በተለያዩ የማህበራዊ ትስስር ገጾች ላይ ምስክርነታቸውን ሰጥተዋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈው ጋቢና ቪኦኤ ይቀጥላል። በቀጣይ የምናልፈው ወደ ምሽቱ እንግዳችን ነው። በአዲስ አበባ ጎጃም በረንዳ አካባቢን የሚያዘወትር ሰው ወጣቱን በጎ አድራጊ ዘካርያስ ኪሮስን ያውቀዋል። ዘካርያስ እጅ አጥሯቸው ጎዳና የወደቁትን ይመግባል። ለአረጋውያን የንጽህና አገልግሎት ይሰጣል። የዘመመ ጎጇቸውን ይጠግናል። እርሱና አጋሮቹ የሚያደርጓቸውን መልካም ምግባሮች በተመለከተ ሀብታሙ ስዩም ዘካርያስ ስራውን የጀመረ ሰሞን አነጋግሮት ነበር።

ብርሃን ከገባው እንግዲህ ወደ አሁን አመት ሊሆነኝ ነው። ወደ አስር ወር ወደ ዘጠኝ ወር ነው። እንደ እድሜው አይደለም። ጥሩ የሚሄደልን ነው። ወደዚህ ስራ ወደዚህ የበጎ አድራጎት እንቅስቃሴ እንግዲህ የተለያየ ነገሮች ሊያስገቡ ይችላሉ። ያው አንዳንዴ በቃላትም ላትገልጣቸው ትችላለ ውስጥ የሚሰማ ነገሮች አለ፣ ግን በብዛት የአቅመ ደካሞች ገንዘብ ጥያቃ ወደ የተለያዩ ሰዎችም ወደ እኛ ወደ እኔም በዚህ ዝንብላ ባለ ቁጭ ለህምን ብለን ይመጣሉ አይደለም በዛ ሰዓት ልብሳቸው ቆሽሾ ገላቸውን እንደዚ አይነት ትንሽ ቆሻሽ ብሎ ማን ስታይ፣ ለምን እነዛን ነገሮች ወደ ጥሩ ነገር ቀይረን ቀይሬ በጎ ስራ ቢሰራ እነዚህም ሰዎች ያርፋሉ የሚል ነገር እንትናል። ከዛ ነው ይቀጠል ነው ወይቀየረ መጣ መልኩን ከዛ ውጭ የተለያዩ የበጎ አድራጎት ስራዎች መስራት እንቀጠለን ማለት ነው። እንደዛ ነው። እንግዲህ ዘካርያስ፣ አንተና አጋሮች በመሆን የተለያዩ ሰዎችን የሚደግፉ ስራዎችን ስትሰሩ በማህበራዊ መገናኛዎች ላይ ትታያላችሁ። በብዛት የምትታወቁባቸው ስራዎች የትኞቹ ናቸው? እንደ አዲስ ለሚሰሙ አድማጮች እስቲ ንገረን። ምንድን ምንድን ነው የምታደርጉት? በብዛት የምንታወቅበት በምንድ ነው? ለቤት እንክብካቤ፣ አቅመ ደካሞችን ቤት ማደስ፣ በወዳና ላይ ያሉ ሰዎች አረጋውያን አረጋውያት ሲሆኑ ሆነው ስናገኛቸው ተንቀሳቃ ፍራሽ ቤት አለች። እሷን አሰርተን ከፍራሽ ከብርድ ልብስ ጋር እንሰጣለን። ቤት እናድሳለን። በብዛት የምንታወቀው ገላ አጥበን ልብስ በማልበስ ነው በብዛት የምንታወቀው ማለት ነው። አሁን በዚህ በኮቪድ ምክንያት ትንሽ ክፍተት ተፈጥሮብን፣ ያው ወደ ሌሎች የበጎ አድራጎች ስራ እንትን ብለናል። ያው ራሱን እየሰራን ነው ነው ኮቪድ ኢትዮጵያ ውስጥ ገባ ከተባለ ጀምሮ ሰዎች ግንዛቤ እያስጠበቅን ነው እንትን እጅ እያስታጠብን ምናምን ያለ ነው። اي اي የኮቪድ-19 ነገር ካነሳ ብዙ ችግሮችን እያባባሰን እንደሆነ ይሰማል። በእናንተ ስራ ላይስ ምን አይነት ጫና ፈጠረ? የተረጂዎች ብዛትና አይነት ጨምረዋል። ተሸግረ የማያውቁ ሰዎች አንተ ጋ ይመጣሉ። አንዳንዴ ሞራልህም ሁሉ የራሴን ይነካል። በጣም ምክንያቱም የሆነ ሰዓት ላይ ሰጭ የነበሩ ሰዎች ተቀባይ፣ የሚያጎርሱ የነበሩች የራሳቸው ጎራሽ፣ የሚያበሉ የነበሩ ራሳቸው ሌሎች መብላት የሚፈልጉ ሆነው ታገኛቸዋለህ። በዚህ በበሽታ ምክንያት አብዛኞቹ ደግሞ እኛ ደግሞ ቀርጸን ችግረኞችን ቀርጸን ማህበራዊ ሚዲያ ላይ ለቀን ነው እርዳታ የምናገኘው። እነዚህን ሰዎች አብዛኞቹን ደግሞ ቀርጾ ለመልቀቅ በጣም አስቸጋሪ ነው። ምክንያቱም ከብዙ አንግል ማለት ፍላጎት ላይኖራቸው ይችላል። ነገር ከነጎዳይ ወደ ትክክለኛው መስመር ሲመጣ ሰዎች በእኛ ላይ እንዳይዘባበቱብን ምናምን ስለምንፈልግ ባንቀረጥ ካልተቀረጹ ደግሞ ሰው አይቶ ለመርዳት ይቸገራል፣ እና ይሄን ይሄን ችግር ፈጥሮብናል ሊልህ ይችላል። እንግዲህ ዘካርያስ በማህበራዊ መገናኛዎች ላይ እናንተ ከምታግዟቸው ሰዎች ጋር የተደረጉ ቪዲዮዎችን አሰራጭተህ አይቻለሁ። ሁሉም ማለት ይቻላል አሳዛኝ ታሪክ ያላቸው ናቸው። በአጭር ውስጥ የማትረሳቸውን የተወሰኑትን ታሪኮች ንገር ልል አድማጮች አንዳንዴ ምን ይዘጥ መሀል መሰለ የሆነ ጊዜ ላይ በዚች ሀገር ትልቅ ስራ የሰሩ እናቶች አባቶችን ታገኛለህ። በብዛት ግን አሁን በጣም እየተቸገርኩ ያለሁት ነገር በጣም የሚገርም በሚገርም ሁኔታ ጎዳና ላይ ወድቀው የምናገኛቸው አቅመ ደካሞች ወታደሮች፣ በፊት ወታደር የነበሩ ሰዎች ነው። ይሄ ነው ወይ ዋጋው እንላለን። አንዳንዴ እናዝናለን። እኛ ወጣቶች ነን። ነገ ከነገ ወዲያ ሀገር የሆነ ሀገር ቢደርስባት ወታደር ሆነ ሌላ መልኩ ሀገራችን ለማገልገል እንፈልጋለን። ግን እንደዚህ አይነት ሰዎች ይሆን ላይ በውትድርና ሀገራቸውን ያገለገሉ ሰዎች ወድቀው፣ ቆሽሸው፣ እርቧቸው፣ ጠምቷቸው የሚያመሳስላቸው ጎዳና ላይ እናገኛቸዋለን እና አብዛኞቹ የሬዲዮ ኦፕሬተር የነበረ በዚህ አድባሬ ወረራ ጊዜ የሬዲዮ ኦፕሬተር የነበረ አንድ ሰው አግኝተናል። ባለስልጣናት የነበሩ በደርግ ዘመነ መንግስት ያገኘነው ሰው አለ። ዶክትሬት ያለው በዚህ ወደ ሰራተኛ ሰፈር ላይ ያገኘነው አልገላውን አጥበን ልብሱን አልብሰን በጣም በሚያሳዝን ሁኔታ ወድቆ ያገኘነው ሰው አለ። ብዙ ብዙ ልትል ትችላለህ ያው ከጊዜ አንፃር ግን ይህንን ሌለ ነው የሚችለው ወንድ መሰል ስራዎችን በየቀኑ ለመስራት ከግለሰብ አቅም በላይ የሆነ ወጪ የሚጠይቅ ይመስለኛል። ምን አይነት ድጋፍ ነው ከበጎ አድራጊዎች የምትፈልገው? እንዴትስ ነው የምታሰባስበው? ይሄ ስራስ ነገ ምን ደረጃ ላይ ነው ደርሶ ማየት የምትፈልገው? እንግዲህ እንግዲህ የምንመኘው ነገር ሁሉም ሰው ችግሩ ተቀርፎለት ብናይ ደስ ይለናል። በመጀመሪያ ግን እኛን ማለት እኛ የምንረዳቸውን ሰዎች ለማግኘት በስልክ ቁጥራችን በዜሮ ዘጠኝ አስራ አንድ አስራ አንድ ሀያ ሰባት ሀምሳ ሁለት እንደዚሁም ደግሞ በአካል ደግሞ ጎጃም በረንዳ፣ አዲስ አበባ ጎጃም በረንዳ የሚባል ቦታ ወለገ ሆቴል ፊት ለፊት እዛ ሊያገኙን ይችላሉ። ግን በወደፊት እኔ ማየት የምፈልገው እኛ የደረስንበት ቦታ እኛ ልንረዳቸው የልንበት ቦታ ያሉ ሰዎች ችግራቸው ታቋርፎ በቃ አተዋል አይ አይንረዳን ሰው አጣን የምንልበት ሳይሆን የሚረዳችሁ ሰው ተገኝቷል የምንልበት ደረጃ ላይ። ምክንያቱም የሆነ ጊዜ ላይ ልንረዳ ሄደን አ የሚረዳ ሰው ስላጣን ምንም ማድረግ አንችል የምንልበት ጊዜ አንዳንድ ስለሚገጥመን፣ እኔ የምፈልገው እግሬ የረገጠበት ቦታ አንድ ምስኪን ሰው ከበማህበራዊ ሚዲያ ላይ አስተዋውቄ ያን ሰው ወዲያው እንዲረዳ ማየት ነው። እልሜ ማለት ነው። እግዚአብሔር ይስክልኝ። በጣም አመሰግናለሁ ዘካሪያስ ኪሮስ። በጣም በጣም እግዚአብሔር ክብር አመሰግናለሁ። ሰላም። አስከካሪ ስለነበራቸው ቆይታ እናመሰግናለን። በቀጣይ የምናልፈው ወደ አይቬሪኮስት ይሆናል። በአይቬሪኮስት ሐሰተኛ መድኃኒቶችን ለመከላከል የሚጠቅም አንድ መላ ተፈልስፏል። አንድ የቴክኖሎጂ ተቋም ያመጣው ቴክኖሎጂ መድኃኒት ቤቶች ለደንበኞቻቸው የሚሸጡትን መድኃኒት መነሻና መድረሻ እንዲከታተሉ እያገዛቸው ይገኛል። በያሲን ሲያዎ የቀረበውን ዘገባ ሀብታሙ ስዩም ያቀርብልናል። በአቢጃን ከተማ አጃሚ ቀጠና ውስጥ የሚገኘው ይሄ ጎዳና በምዕራብ አፍሪካ ትልቁ የሐሰተኛ ደረጃቸው ዝቅ ያለና ህገወጥ መድኃኒቶች የሚከፋፈሉበት ሮክስ የተሰኘ ስፍራ አካል ነበረ አዋ ኩሊባሊ በዚህ ስፍራ እስከ ነሐሴ ወር ድረስ መድኃኒቶች ይሸጡ እንደነበረ ይናገራሉ ለድካም ለወባ ለሆድመምና ለሁሉም የሚሆኑ መድኃኒቶች በዚህ ይሸጡ ነበር በዚህ ስፍራ ገዢዎች በርካሽ ዋጋ የሚሸጡ መድኃኒቶችን ያሰሳሉ። ዊልፍሬድ ኦሶ አንደኛው ነው። ከፋርማሲ በ6000 ፍራንክ የምንገዛውን መድኃኒት እዚህ ግን በ4500 ፍራንክ እገዛለሁ። ብዙም ገንዘብ በማይኖረኝ ጊዜ እዚህ እመጣለሁ። በቂ ገንዘብ ካለኝ ግን ከፋርማሲ እገዛለሁ። ዊልፍሬድ ኦሶ የህመም ማስታገሻ የወባ መድኃኒትና ሌሎች መድኃኒቶችን ከጎዳና ከሚገዙ አርባ በመቶ አይቮሪያን መካከል አንዱ ነው። እዚህ የሚሸጡት መድኃኒቶች ትክክለኞቹ ንጥረ ነገሮች ስለመያዛቸው፣ መጠናቸውም ያልተዛነፈ ስለመሆናቸው ዋስትና የለም። የዓለም ጤና ተቋም በዝቅተኛና መካከለኛ ገቢ ባላቸው ሀገራት ከሚሸጡ አስር መድኃኒቶች መካከል አንደኛው ከደረጃው ዝቅ ያለ ወይንም መርዛማ ሊሆን እንደሚችል አስታውቀዋል። ተመሳስለው የተሰሩ መድኃኒቶችን ከጎዳና ለማስወገድ ያሰቡ የአይቮሪ ኮስት ባለስልጣናት ሮክስ ገበያን በተደጋጋሚ ዘግተውታል። ደንበኞችን ለመጠበቅ በቅርብ የሚገኘው ኖቬል ፋርማሲ ሜዲቴክት የተሰኘ ድርጅት የፈጠረውን ብልሃት በመጠቀም ላይ ይገኛል። የድርጅቱ ፈጠራ መድኃኒቶች ከምንጫቸው እስከ ሽያጭ ስፍራ ድረስ የሚያደርጉትን ጉዞ ይከታተላል። የፋርማሲው ሰራተኛ አንጂ ቦሃሪ አጠቃቀሙን ያሳያሉ። እሽጉን የስልኬን ስክሪን በመጠቀም እስካን አድርገዋለሁ ወይም እፈትሸዋለሁ። መድኃኒቱ መቼ እንደገባ፣ ከየት እንደመጣ፣ በክምችት ክፍል ውስጥም ምን ያህል እንደቀረ ይነግረኛል። በእሽጉ ላይ ያለው ልዩ ኮድ የመድኃኒቱን ትክክለኝነት ያረጋግጣል። ከቤተ ሙከራ እስከ መድኃኒት ቤት ያደረገውን ጉዞም ይከታተላል። ተለዋጭ የመድኃኒት ዝርዝሮችንም ያሳያል። አንጂ በኋሪ በድጋሚ የታዘዘው መድኃኒት አልቆ ሊሆን ይችላል። መተግበሪያው ግን አማራጮችን ይጠቁማል። ደንበኛው ካለ መድኃኒት እንዲመለስ አላደርግም፤ ምክንያቱም በጎዳና ላይ መድኃኒት የሚሸጡ ወይዛዝርትን ሊያገኝ ይችላል። መዲቴክት የስልክ ላይ መተግበሪያ ለአይቬሪኮስት መድኃኒት ቤቶች እና ህመምተኞች በነጻ የቀረበ ነው። በአሁኑ ሰዓት ማረጋገጫ የሚሰጠው በአጋሩ የፈረንሳዩ መድኃኒት ፋብሪካ ዩፒኤስኤ ለሚመረቱ መድኃኒቶች ነው። ተባባሪ መስራቹ አርናውድ ፕራዲውስ ተቋሙ አድማሱን ወደ ሌሎች ከሰሐራ በታች ላሉ ሀገራት ለማስፋት እንዳለመ ይናገራሉ። ኢንተርኔት የሰጠንን በሁሉም ክልሎች የመገኘት እድል እንጠቀምበታለን። በጣም ጥሩ የእጅ ስልክ ሽፋንም አለ። ተንቀሳቃሽና ዲጂታል መላ ይዘን በመምጣታችን በጣም ጠንካራ ተጽዕኖ እንፈጥራለን። ሜዲቴክት መድኃኒቶችና ክምችቶችን ከመቆጣጠር በተጨማሪ ህመምተኞችን ለመከታተል ይጠቅማል። ይህ ዲጂታል መላ ጥር ላይ በአይቨሪ ኮስት ሴኔጋልና ካሜሩን ስራ ይጀምራል። ምናልባት አንድ ቀን ደግሞ በፈረንሳይኛ ተናጋሪ አፍሪካውያን ሀገራት ዘንድ ይዳረሳል።

የተከበራቸው አድማጮች ለምሽቱ የያዝ ናቸው ፕሮግራሞች ተጠናቀቁ አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ ማቀናባሪ ንጉሱ ታምሬና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበርን ንጉሱ በጀመረልን ሙዚቃ እንሰነባበታለን የነገ ሰው ይበለን መልካም ምሽት